የመቃብር ስፍራዎች ቦታ ስለሌላቸው በካርቱም መንገዶች ላይ በመቶ የሚቆጠሩ መቃብሮች ይስተዋላሉ። አብዲን ክዲር የቀብር አስፈጻሚ ነው። ኪሚያት ቢገት ከቢረ ጅደን አገለ ዮም ፊዩማገሉ ሚን ምሲን ጁስማን የሟቾች ቁጥር እጅግ ጨምሯል። በቀን ቢያንስ እስከ አምሳ ሰው እንቀብራለን። እነዚህ ሁሉ ትኩስ ሬሳዎች ናቸው። የሱዳን የእርስ በእርስ ጦርነት የጀመረው በመደበኛው ሰራዊትና በፈጥኖ ድራሽ ኃይሉ መካከል በተፈጠረ የስልጣን ሽኩቻ ምክንያት በመያዝያ ወር 2016 ዓ ም ነበር በጦርነቱ የመጀመሪያው 14 ወራት ከ20 ሺህ በጥቂቱ ከፍ የሚል ቁጥር ያላቸው ሲቪሎች እንደተገደሉ በዓለም አቀፍ የእርዳታ ድርጅቶች በብዛት የሚጠቀስ የግምት ቁጥር ነበር። አዲስ የወጣውና የለንደኑ የህብረተሰብ ጤና አጠባበቅና የቆላማ አካባቢዎችን የሚያጠቁ ትሮፒካል በሽታዎች ጥናት ትምህርት ተቋም የማቾቹ ቁጥር ከተጠቀሰውም እጅግ እንደሚልቅ አመልክተዋል። ሜይሱን ዳሃብ የጥናቱ መሪ ናቸው። in the first 14 months of the war, there has been a 50% increase in the death rate in Khartoum state alone. በመጀመሪያው 14 ወራት በካርቱም ክልል ብቻ የሟቾቹ ቁጥር 50 በመቶ ጭማሪ አሳይቷል። በበሽታ ረሃብና ከግጭቱ ጋር በቀጥታ በተገናኘ የሞቱት ቁጥር 61 ሺህ ነው። ከዚህ ውስጥ 26 ሺህ የሚሆኑት የተገደሉት በቀጥታ በግጭቱ ምክንያት ነው። በሌላ በኩል ድንበር የለሽ የሐኪሞች ቡድን እንደሚለው ካለፈው ጥር ወር ወዲህ ወደ ካርቱም ሆስፒታል ከሚመጡት ስድስት አካሚዎች ውስጥ አንዱ ዕድሜያቸው ከ15 ዓመት በታች የሆኑ አዳጊዎች መሆናቸውን አመልክተዋል። አብዛኞቹ በጥይት፣ በፍንዳታ እና ስለት ባላቸው ነገሮች አስከፊ ጉዳት የደረሰባቸው ናቸው። በተጨማሪም በአዳጊዎች ዘንድ አስከፊ የሆነ የተመጣጣኝ ምግብ እጦት ይታያል። የተባበሩት መንግስታት ድርጅት እንደሚለው ግጭቱ 11 ሚሊዮን የሚሆኑ ሰዎችን አፈናቅሏል። 25 ሚሊዮን ወይም ከሱዳን ህዝብ ግማሽ የሚሆነው የምግብ እርዳታ ጠባቂ ሆኗል። ይህም በአሁኑ ወቅት በዓለም ትልቁ የረሃብ ቀውስ ነው። ደሃብ እንደሚሉት ስቃዩን ለማቆም ይበልጥ መሰራት ይኖርበታል። ስ ኢን ስ የዓለም አቀፍ ማህበረሰቡን በተመለከተ የእርዳታ ጥረቶች መጨመርና ለመድረስ አዳጋሽ በሆኑ ቦታዎች ለሚገኙ ሰዎች እርዳታ ማድረስ እንዳለባቸው መገንዘብ አለባቸው። በጦርነቱ ተሳታፊ ለሆኑት አካላት ደግሞ ተስፋችን የጦርነትን እውነት ዋጋ እንዲረዱ በጥናታችን ማመልከት ነው፣ ውሳኔ ሲሰጡ በእውነታዎች ላይ እንዲመሰረቱ ነው። በሱዳን የዩናይትድ ስቴትስ ልዩ መልእክተኛ የሆኑት ታማስ ፔሪ ያውሎ ከሱዳን ሰራዊት አዛዥ ጋር ለመነጋገር ባለፈው ሳምንት ወደዛው ተጉዘው ነበር። ጦርነቱ በአስቸኳይ እንዲቆም ያለንን ምኞት አስታውቀናል። ሰቆቃው የሱዳን ሰራዊትም ሆነ የፈጥኖ ደራሽ ኃይሉ ጦርነቱን ለማቆም ስምምነት ላይ ለመድረስ ዝግጁ መሆናቸውን የሚያሳዩ የተወሰኑ ፍንጮች አሉ። ይህ በእንዲህ እንዳለ የተመድ የጸጥታው ምክር ቤት በሱዳን የተኩስ አቁም እንዲደረግ ሊያወጣ የነበረውን የውሳኔ ሀሳብ ሩሲያ ድምፅን በድምፅ የመሻር መብቷን በመጠቀም አስቁመዋለች። ያቀረበችው ምክንያትም ሂደቱ ሱዳንን ያካተተ አልነበረም የሚል ነበር። ከሲራሊዮን ጋር በመሆን የውሳኔ ሀሳቡን ያረቀቀችው እንግሊዝ የሞስኮውን ውሳኔ አሳፋሪ ስትል ገልጸዋለች። ሄንሪ ሪጅዌል ለላከው ዘገባ እንግዲ ወልደነኝ ዋሽንግተን ዲሲ